the voice of America. የአፍሪካ ሕብረት ጉባኤ ላይ የተሳተፉት የኢትዮጵያ የግብጽና የሱዳን መሪዎች በሶስትዮሽ ጉዳዮች ላይ ውይይት አካሂደዋል። እስክንድር ፍሬው ነው። ይህን ጠናክረው ውይይቱ የተሳካና ውጤት የተገኘበት መሆኑንም የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ማምሻውን በስልክ ለአሜሪካ ድምጽ ገልጸዋል። አቶ መለስ ከውይይቱ ተገኘ ያሉትን ውጤት በሚያብራሩበት ይጀምራል ውሳኔዎች ውስጥ አንደኛው በሶስቱ ሀገሮች መካከል ያለው ግንኙነት የበለጠ ለማጠናከር እንደ ሶስት ሀገር ሳይሆን እንደ አንድ ሀገር ማሰብ ይገባል። ይሄ በመሪዎችም፣ በሚኒስትሮችም፣ በኤክስፐርቶችም ደረጃ መወሰድ የሚገባው ሀሳብ ነው ብለዋል። የኢትዮጵያ ሱዳን እና ግብጽ ህዝቦች እጣ ፈንታ የተሳሰረ ነው። አባይ ውሃ የሚያሳሰራቸው የተፈጥሮ ድልድይ እንደሆነም ገልጸዋል በመሪዎች ደረጃ በተለያዩ ጉዳዮች ላይ የሚመክሩበት አመታዊ የምክክር መድረክ እንዲኖራቸውም ከመግባባት ደርሰዋል በሚኒስትሮች ደረጃ ከታላቁ ህዳሴ ግድብ ጋር በተያያዘ ባሉ ጉዳዮች ላይ ምክክር ማድረግ እንዲቻል የውጭ ጉዳይ ሚኒስቴር የውሃ ሀብት ሚኒስቴር እንዲሁም ሌሎች ተዛማጆች መስሪያ ቤቶች ያሉበት የንዑስ ኮሚቴ ለመመስረት ተስማምተዋል። ይሄን ውስጥ ኮሚቴ በጉዳዩ ላይ ምክክር አድርጎ በአንድ ወር ውስጥ በአንድ ወር ጊዜ ውስጥ ለመሪዎቹ ሪፖርት እንዲያቀርብም ከመግባባት ተደርሷል። በሚኒስትሮች እና ኤክስፐርቶች ደረጃ የሚካሄደውን ውይይት የመሪዎቹ መንፈስ እነሱም ጋር እንዲኖር የትብብር መንፈስ፣ የወንድማማችነት መንፈስ በጋራ ጥቅም ለጋራ በጋራ ለጋራ ጥቅም በጋራ የመስራት መንፈስ እንዲኖር መሪዎቹ መመሪያ ሰጥተዋል። ሶስተኛው መጠቀስ ያለበት ጉዳይ በሶስቱ ሀገሮች ህዝቦች መካከል ጠንካራ ግንኙነት እንዲኖር ካስፈለገ በሶስቱ ሀገሮች መካከል ጠንካራ የኢኮኖሚም የማህበራዊም ግንኙነት እንዲኖር ካስፈለገ የመሰረተ ልማት ግንባታ ትኩረት ሊሰጠው ይገባል። ይህን ማድረግ የሚችል የጋራ የመሰረተ ልማት ፈንድ እንዲኖር መሪዎቹ ከመግባባት ደርሰዋል። በዚህ ፈንድ ውስጥ ሶስቱም ሀገሮች የሚኖሩ ተሳትፎ እኩል እንደሆነ በዚህ ፈንድ ውስጥ ሶስቱም ሀገሮች የሚኖሩባቸው የሚኖራቸው አስተዋጽኦ እኩል እንደሆነም ከመግባባት ደርሰዋል። ኢትዮጵያ ሱዳንና ግብጽን በባቡር በመንገድ በኤነርጂ ማስተሳሰር ይቻላል። አንዱ ስለ ሌላው የተሻለ ግንዛቤ እንዲኖረው ያስችላል። የህዝብ ለህዝብ ትስስርም የበለጠ እንዲጠናከር ያስችላል በሚል መንፈስ የሚካሄድ የመሰረተ ልማት ትስስር ነው መሪዎቹ ጋ የሰማ ነው። በማወቅ መንፈስ የተካሄደ ነው። ይሄ መንፈስ ወደ ውጭ ጉዳይ ሚኒስትሮችም ወደ ኤክስፐርቶችም ደረጃ እንዲሆን መሪዎቹ ጥሪ አቅርቧል። እዚህ ላይ አቶ መለስ እንግዲህ አንዱ አጣብቅኝ ውስጥ እንደገባ ሲገለጽ የቆየው የሶስትዮሽ ውይይት ነው። በተለይ የህዳሴውን ግድብ አስመልክቶ በግብፅ ሱዳንና ኢትዮጵያ መካከል ሲካሄድ የነበረው የሶስትዮሽ ውይይት ነው። ሲነገር እንደነበረውም ሲዘገብ እንደነበረውም ግብፅ የሶስትዮሽ ውይይቱን ወደ ጎን በማለት ከኢትዮጵያ ጋር ብቻ ለመነጋገር ስትሞክር ነበር በህዳሴው ግድብ ላይ። ኢትዮጵያ ደግሞ ውይይቱ በህዳሴው ግድብ ላይ የሚካሄደው የሶስትዮሽ ነው፣ ሱዳንንም ማካተት አለበት የሚል አቋም ስታንጸባረቅ ትገኝታለች። ከዚህ አንጻር ግልጽ ያለ ውጤት ተገኝቷል። ለምሳሌ አሁን ዛሬ መሪዎቹ ተነጋገሩ። የሶስትዮሹ ውይይት በቃ ይቀጥላል የሚል ድምዳሜ ላይ ተደርሷል ወይ? እንግዲህ የዚህ የታላቁ ህዳሴ ግድብ ጉዳይ አሁንም ወደፊትም የሶስትዮሽ ጉዳይ ነው። የዛሬ ውይይት እሱን መሰረተት ተደርጎ የተካሄደ ውይይት ነው። ውጤቱን በተመለከተ ቅድም የገለጽኳቸው ጉዳዮች ናቸው። እንደ ሶስት ሳይሆን እንደ አንድ ሀገር ማሰብ ይገባናል። በሚኒስትሮች ደረጃ ውይይት ተካሂዶ ለመሪዎቹ በአንድ ወር ሪፖርት መቅረብ አለበት። ሶስቱንም ሀገሮች የሚያስተሳስር አንድ ተቋም እንዲኖረው ያስፈልጋል። የመሰረት ልማት ፈንድ የሚል ነው። ስለዚህ ከህዳሴ ግድብ በዘለለ በሌሎች ጉዳዮች ላይ ሁሉ የተወያየ በጣም ስኬታማ የነበረ ውይይት ነው። በነገራችን ላይ በኢትዮጵያ ግብጽና ሱዳን መካከል የሚካሄደውን የመሪዎችም የኤክስፐርቶችም አጠቃላይ ግንኙነት ወደ ታላቁ ወደ ታላቁ ህዳሴ ግድብ ማሳነስ በሁለት በሶስቱም ሀገሮች መካከል ያለውን ታሪካዊ ግንኙነት የአሁንም ግንኙነት በደንብ የሚገልጽ መስሎ አይታየኝም። የመገናኛ ብዙኃን በቂ ስፍራን ባትሰጡትም በኢኮኖሚው መስክ በሶስቱ ሀገሮች መካከል በጣም ጠንካራ የሚባል ግንኙነት አለ። ሱዳናውያን ኢትዮጵያ ውስጥ በብዙ መስኮች ምናልባት ከአፍሪካ የመጀመሪያው ደረጃ የሚገኙ ይመስለኛል። በግብጾች በኩል እስከ አንድ ነጥብ አምስት ቢሊየን ብር የሚያወጣ የተለያየ የኢንቨስትመንት ፕሮጀክት አላቸው። ወደ ስልሳ ይሆናል በቁጥር። በጤናው መስክ ከኩላሊት ሕክምና፣ ከልብ ሕክምና፣ ከካንሰር ሕክምና ጋር በተያያዘ ሰፊ ድጋፍ ያደርጋሉ። በትምህርት መስክ ኢትዮጵያውያን ባለሙያዎች ግብጽ ሄደው ይሰለጥናሉ። የግብጽ ባለሙያዎች ኢትዮጵያ ውስጥ መጥተው ስልጠና ይሰጣሉ። ስለዚህ የሶስቱን ሀገር ግንኙነት ከህዳሴ ግድብ በላይ ነው። በዛሬ ውይይትም የተረጋገጠው ነገር ይሄ ነው። መሪዎቹ ሶስቱ ሀገሮች በረዥም ጊዜ ከትውልድ ትውልድ እየተሻገረ የመጣ ግንኙነት አላቸው። እሱን ለማጠናከር በየጊዜው መገናኘት ያስፈልጋል። ስንገናኝ እንደ ሶስት ሀገር ሳይሆን እንደ አንድ ሀገር መነጋገር ይገባናል። የአንዱ በጎም አሉታዊውም ነገር ለሌላው የሚተርፍ እንደሆነ በዛ መነጽር ማየት ይገባናል ያሉበት ውይይት ነው። ስለዚህ በጣም ስኬታማ ውይይት ነበር ብሎ ማለት ይቻላል። አቶ መለስ፣ የመጨረሻ ጥያቄ አድርገዋለሁ። እንግዲህ ሶስቱ የሶስቱ ሀገራት መሪዎች ሲገናኙ የመጀመሪያቸው አይደለም። ከዚህ በፊት የመርህ ስምምነትም ተፈራርመው ያውቃሉ ካይሮ ተገናኝተው የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ እና የግብፁ ፕሬዚዳንት አብዱል ፈታህ ኤልሲሲም በተለያዩ አጋጣሚዎች ተገናኝተዋል። ከነዚህ ግንኙነቶች በኋላ ሁል ጊዜም አዎንታዊ የሆኑ ውጤቶች እንደተገኙ ሲገለጽ ቆይቷል። እነዚያን ውይይቶች ተከትሎ ግን ወዲያውኑ አሉታዊ የሆኑ አስተያየቶች፣ ዘገባዎች በተለይ ከግብጽ ባለስልጣናት፣ መገናኛ ብዙኃን ሲደመጡ ይሰማል። የህዳሴውን ግድብ በተመለከተ እየተካሄደ ያለው ውይይትም አጣብቅኝ ውስጥ መግባቱ እየታየ ነው የቆየው። አሁን ዋስትናው ወይ ደግሞ ማረጋገጫው ምንድን ነው? ይሄኛው ውይይት በትክክል የተባለውን ውጤት ለማስገኘቱ በዓለም አቀፍ ግንኙነት ውስጥ በሀገሮች መካከል የሚደረግ ግንኙነት መነሻውም መድረሻውም የብሔራዊ ጥቅም ጉዳይ ነው። ብሔራዊ ጥቅምህን ለማረጋገጥ የምትሄደበት ሁኔታ ነው። ይሁን እንጂ ይሄ እንዳለ ሆኖ በሀገሮች መካከል ሰጥቶ በመቀበል መርህ መስራት ደግሞ የዛኑ ያህል እንግዳ ነገር አይደለም። ከታላቁ ህዳሴ ግድብ ጉዳይ በተያያዘ ብቻለን በአጠቃላይ ከአባይ ወንዝ ጋር በተያያዘ የቅንጦት የሚታይበት ዘመን ነበር። ይሄ የቅርብ ጊዜ ትዝታችን ነው። በተለይም ከታላቁ ህዳሴ ግድብ ጋር በተያያዘ ሶስቱ ሀገሮች ቁጭ ብለው ተነጋግረው የሚወያዩበት ዘመን የቅርብ አልነበረም። እሱ ከቅርብ ጊዜ ወዲህ የጎለበት የመጣ ጉዳይ ነው። ይሄ ደግሞ የሆነበት ምክንያት ኢትዮጵያ ውስጥ ሰላምና መረጋጋት በማምጣቱ ሀገራችን ዓለም አቀፍ ተቀባይነቷ እየጠነከረ መምጣቱ ላለፉት አስራ አምስት ዓመታት ያህል ተከታታይ የኢኮኖሚ እድገት ማስገበዝ ማስመዝገብ በመቻሏ የህዳሴ ግድብን ሆነ ሌሎች ትላልቅ ግድቦችን በራሷ አቅም የመስራት አቅም ከማጉልበቷ አንጻር ከመነጋገር ውጭ ለየትኛውም አገር ሌላ አማራጭ የለውም። በዚህ በኩል በግብጽ መንግስት በኩል ዝግጁነቱ አለ። ይህ ማለት ግን ሁሉም ግብጻዊ ከአባይ ጋር በተያያዘ ከህዳሴ ግድብ ጋር በተያያዘ አዎንታዊ አሳስባለሁ ነው ማለት አይደለም። በርካታ ምሁራን በርካታ የመገናኛ ብዙኃን በርካታ የመንግስት አካላት ይሄ ግድብ ኢትዮጵያ ግብጽን ለማነቅ ግብጻውያን በጦምና በጣር እንዲሞቱ ለማድረግ የታሰበ ነው የሚሉትን ያህል የህዳሴ ግድብ መገንባት ጥቅም አለው። የደለል ይቀንሳል፣ አመታዊ ፍሰቱን ይጨምራል ጎርፍ ይቀንሳል። መተባበር ያስፈልጋል። የህዳሴ ግድብ መሬት ላይ ያለ ሀቅ ነው። ይህንን መለወጥ አይችልም የሚሉ ምሁራንም፣ ጋዜጦች፣ ጋዜጠኞችም ጋዜጦችም እንዳሉ መገንዘብ ያስፈልጋል እና እሱ እየተለወጠ የመጣ አውንታዊ ነገር እየታየ የመጣ የሶስቱ ሀገሮች ግንኙነት ከህዳሴ ግድብ በላይ እንደሆነ የመረዳት አዝማሚያ አለ። ይሄ አውንታዊው እርምጃ ተደርጎ ሊወሰድ ይገባል። እየተናገሩ ያሉት የዛሬውን ውሳኔ እያሳለፉ ያሉት የሶስቱ ሀገሮች የስልጣን የመጨረሻ ጣሪያ ላይ ያሉ መሪዎች ናቸው። እነሱን ካላመንክ ማንን ታምናለህ? አቶ መለስ አለም፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ በጣም ነው የማመሰግነው ስለ ጊዜዎት። እስክንድር፣ አንተንም አመሰግናለሁ። የአሜሪካ ድምጽ አድማጮችን አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ምሽት።